የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት በ22 በ25 እና በ31 ሜትር ባንዶች በየቀኑ ከ3 ሰዓት እስከ 4 ሰዓት ከሚያሰማው ፕሮግራም የዛሬውን አሁን ጀመረ። በሕይወት አንዴ የሚባል አይነት ዕድል ነው። እንደ ዋናው ታሪክ ሁሉ ታሪካዊ መሆን የቻለ ወደሬ ሌለ ደስታ ና ከዛ ደግሞ ፍሀት መሀል ትግስ ደረቅ ያለ ስሜት ነው ያለው። ያሉት ሰዎች በጣም ትላልቅ ሰዎች ናቸው። ሳም ቤተሰብ አለ ክቡር ጠቅላይ ሚኒስትር አሉ እና በእንደዚህ አይነት ትቅ መድረክ ላይ ትንሽ ያሰራል። በዛ ላይ ደግሞ አድማጮቹ እርግት ብለው ጠጥ ብለው የሚያዳምጡ አይነት ናቸው እና ሰዎች እዚህ ጋር አበላሽ ሲሆን ጭንቀት አለው። እዛው ልክ ደግሞ ያው እንደዚ ትልቅ መድረክ ላይ በመመረር ራሱ በጣም ልዩ ደስታ አለው። በሳምንቱ ታላቅ ዜና በኖቤል የሰላም ሽልማት መድረክ የተሰማ የኖቤል ዜማ። በዚያ ልዩ መድረክ በተጫወተችው ዜማ የኢትዮጵያን ባህል ለዓለም ለማስተዋወቅ ልዩ ዕድል የገጠማት ወጣቷ ድምፃዊት ብሩክታዊት ጌታሁን ቤቲጂ አብሯን ታመሻለች። ደግሞ ሌላ መድረክ Yeter ki müzik ansiklopedi alayonun, yeter ki antyak በተመሳሳይ በተለያዩ ሙያዎች እከሌ ተብለው የሚጠሩ ሰዎች አሉ። ምክንያቱም ትውልድ የሚያሻግር ስራ የሰሩ ስለሆኑ። ወደ ታደሰ ወርቁ ስንመጣ ከራሱ ስምና ዝና ይልቅ ስራን ብቻ የሚያከብር የሰራቸው ስራዎች ወጥተው አደባባይ ላይ ትልልቅ ስም ይዘው ግን እሱ ዝምታ ምክንያት ሌሎች ባለቤት ሆነው የዘለቁበት ሁኔታ ነው ያለው። ቲያትር በቲያትርነቱ ነው በብሔራዊ ቲያትር ቤትም ሆነ በሌሎች ቲያትር ቤቶች ሲሰራ የኖረው። እሱ ለመጀመሪያ ጊዜ በአምታታው በከተማ ላይ ይሄ ዳንስ ከብሎ ስደመቅ የሚነሳው የሚነገርለት ስራ በቲያትር ውስጥ ተወዛዋዦችን በመክተት ሙዚቃና ዳንስን አሰባጥሮ በመስራት የመጀመሪያውን ቦታ የሚያስይዘው እሱ ነው። አልተለመደም፣ ያልተለመደ ነገር ነበር። የክብር ቀን በዋሽንግተን ዲሲ ስለሙያም ስለ ስብዕናውም ከብዙዎቹ የሙያ አጋሮቹ ዘንድ ታላቅ አክብሮትና ፍቅር ያተረፈ የኪነ ጥበብ ሰው በቅርቡ እዚህ ዋሽንግተን ዲሲ ውስጥ ተከብሯል። በዝግጅቱ የተሳተፉ አራት ከያንያን ስለዚህ የብዙዎችን አድናቆት የተጎናጸፈ የጥበብ ሰው ሥራዎችና ማንነት ያወጉናል። ሕይወትና ሥራቸውን የምንዘከራቸው የታሪክ የቤተ ክህነትና የሥነ ጽሑፍ ሰው ታሪክም ይዘናል። ጤና ስጥልን ክቡራትና ክቡራን የራዲዮ መጽሔት ታዳሚዎች፣ እሁድ ታኅሳስ አምስት 2012 ዓ ም ከልዩ ልዩ ቅንብሮቻችን ጋር ተረኛዋን አቀናባሪን ብርሃን ኃይሉን ይዤ የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነኝ። አዎን፣ እሁድ ከሆነ ዕለቱ የራዲዮ መጽሔት ነው። ሰዓቱ ከሰዓቱ የዓለም ዜና በኋላ አመለሳለሁ። እንዳት ሄዱ። ጤና ይስጥልኝ ክቡራትና ክቡራን አድማጮች፣ እንደምናመሻችሁ። የሰዓቱን የዓለም ዜና የማሰማችሁ ሰሎሞን አባተ ነኝ። መረጃዎችን በቀጥታ ለማግኘት እንደሚያስችላት የገለጸችውን የመጀመሪያ ሳተላይቷን ኢትዮጵያ የፊታችን አርብ ወደ ጠፈር ልታመጥቅ ነው። ሳተላይቷን ከቻይና የማምጠቅ ዝግጅቱ መጠናቀቁ በተነገረበት ጋዜጣዊ መግለጫ ላይ የተገኘችው ፀሐይ ዳምጠው ተከታዩን ዘገባ አጠናቅራለች። ዛሬ የኢኖቬሽንና ቴክኖሎጂ ሚኒስቴር ለብዙሃን መገናኛ በሰጠው መግለጫ ታህሳስ 7 2012 ለማመንጠቅ ታስቦ የነበረው የመጀመሪያ የኢትዮጵያ ሳተላይት የአየር ሁኔታ አመቺ ስላልነበረ መዘግየቱን ገልጿል። ኢቲአርኤስኤስ የተሰኘው የኢትዮጵያ የመጀመሪያው ሳተላይት ከቤጂንግ 500 ኪሎ ሜትር ርቀት ላይ ከምትገኘው ዥዋን ከተማ ወደ ህዋ ትሄዳለች ብሏል። ሚኒስትሩ ዶክተር ጌታሁን መኩሪያ ማርች ፎር ቢ የሚባል ሮኬት ተጭኖ እንደሆነ ቴክኒካል ዳታው ያሳያል። ሌላው በደረሰን ኢንፎርሜሽን መሰረት በፈረንጆቹ በዚህ ዓመት በ2019 ይ ወደ ስፔስ የሚደረገው ጉዞ በ2019 በዓለም አቀፍ ደረጃዎች ቻይና ዘጠና ዘጠነኛ ላውንሽን ቴንት ነው። ኢቲአርኤስኤስ ሳተላይት ለኢትዮጵያ ዘርፈ ብዙ ጥቅም እንዳላት የጠቀሱት ዶክተር ጌታሁን ከዚህም ጋር ተያይዞ አስር የሀገር ውስጥ ባለሙያዎች ስልጠና መውሰዳቸውን ተናግረዋል። ማለት ነው። ኦንቦርድ ሳተላይቱ ፎር ባንድ የሆነ የሃይስፔክታል ካሜራ አለው። ይህ ካሜራ ሃይ ሪዞሉሽን ነው፣ እስከ 13 ሜትር ሪዞሉሽን ያለው ነው። ስለዚህ መሬትን ለማየት ሰማይ ውስጥ የሚቀመጥ ስፔስ ውስጥ የሚቀመጥ ካሜራ እንደማለት። ከግብርና አኳያ ለምሳሌ የኢትዮጵያ የደን ሽፋናችን ዛት ስንት፣ በሰብል የተሸፈነው ስንት፣ ከዛ ከአመት ወደ አመት ደግሞ ደጋሞ በየወሩም በየአመቱም ዴታ ስለሚሰጥ ያለውን ሮዝ ያለውን የጨመረ እየቀነሰ ነው። ሳተላይቱን በማልማት ኢትዮጵያ ያላት የተፈጥሮ ሀብትን ጨምሮ አስፈላጊ መረጃ ለማግኘት የላቂ አስተዋጽኦ እንዳለው የተናገሩት ሚኒስትሩ ከፊታችን አርብ ታህሳስ አስር ሁለት ሺ አስራ ሁለት ማለዳ አስራ ሁለት ሰዓት ከሀያ አንድ ደቂቃ ላይ ኢትዮጵያ የመጀመሪያ የሆነች ሳተላይት እንደምታመንጥቅ ይጠበቃል። ለአሜሪካ ድምፅ ጸሐይ ዳምጦ ነኝ ከአዲስ አበባ አመሰግናለሁ። ፀሐይ፣ ለዘገባው የተከበራችሁ አድማጮች ለሚኒስትሩ መግለጫ የድምፅ ጥራት ይቅርታ እንጠይቃለን። በስደት ጉዳዮች ላይ የሚነጋገር የመጀመሪያው ዓለም አቀፍ ጉባኤ ነገ ጄኔቫ ላይ ይከፈታል። ከሁለት ሺህ በላይ የመንግስታትና የንግዶች መሪዎች እንዲሁም የሲቪል ማኅበረሰብና የሰብአዊ አገልግሎቶች ተቋማት ይገኙበታል የተባለው ይህ ጉባኤ ለስደተኞችና ለአስተናጋጅ ማኅበረሰቦች የረጅም ጊዜ የእገዛ መላዎችን ይነድፋል ተብሎ እንደሚጠበቅ ጄኔቫ የምትገኘው ሪፖርተራችን ሊሳ ሽላይን ዘግባለች። ለሦስት ቀናት በሚካሄደው መድረክ ላይ ጀርመን፣ ቱርክ፣ ፓኪስታን፣ ኮስታሪካ፣ ኢትዮጵያ፣ ሶማሊያ በመሪዎች ደረጃ የሚገኙ ሲሆን ስሟ በስደት ምንጮች ዝርዝር ውስጥ የሚገኘውና ስደተኞችን በማስተናገድም በአፍሪካ ቀዳሚ ናት የምትባለው ኢትዮጵያ ምክትል ጠቅላይ ሚኒስትሯን ደመቀ መኮንንን ወደ ጄኔቫ መላኳን እስክንድር ፍሬው ከአዲስ አበባ ማምሻውን ነግሮኛል። በዓለም ዙሪያ ከሰባ ሚሊዮን በላይ ሰው ጦርነቶች፣ ግጭቶችን እና ማሳደድን እየሸሸ ከመደበኛ መኖሪያው ለመፈናቀል እና ለመሰደድ እንደሚገደድ የተነገረ ሲሆን ከአጠቃላዩ ስደት የሁለት ሶስተኛው ምንጭ ናቸው የሚባሉት መሪ ሀገሮች ሶሪያ፣ አፍጋኒስታን፣ ደቡብ ሱዳን፣ ማያንማርና ሶማሊያ መሆናቸው ተገልጿል። ስፓኝ ዋና ከተማ ማድሪድ ላይ ሲካሄድ የሰነበተው የዓለም የአየር ንብረት ጉዳዮች ድርድር ጉባኤ የተቃጠለ ጋዝ ልቀትን በከፍተኛ መጠን ለመቀነስ ተስማምቶ ዛሬ ተጠናቋል። ጉባኤው በታሪኩ እጅግ የተራዘመ ድርድር የተካሄደበት እንደሆነ ቢገለጽም ቁልፍ ናቸው በሚባሉ ጉዳዮች ላይ የጠራ ውሳኔ ላይ መድረስ እንደተሳነው ተዘግቧል። እየሰፋና እየጨመረ ነው የሚባለውን የአየር ንብረት ቀውስ ለመቆጣጠር እየተደረገ ያለውን ዓለም አቀፍ ጥረት ዩናይትድ ስቴትስን ጨምሮ ግዙፎቹ በካዮች ናቸው የሚባሉ ወገኖች እያስተጓጎሉ ናቸው ሲሉ ተቺዎች ወቅሰዋል። ይህ በእንዲህ እንዳለ የእስያ ሀገሮች በዚሁ የወገኖች ጉባኤ 25 ወይም ሲኦፒ 25 ተብሎ በሚጠራው የአየር ንብረት ጉባኤ ላይ ሌሎች ሀገሮች እንዳደረጉት ሁሉ በካርቦን ልቀትና በአየር ንብረት ለውጥ ጉዳዮች ላይ የረባ እርምጃ ሳይወስዱ መውጣታቸው ያስቆጣቸው መሆኑን የደቡብ ምስራቅ እስያ የተፈጥሮ አካባቢ ደህንነት ተሟጋቾች አስታውቀዋል። ዩናይትድ ስቴትስ ሁለት ቻይናውያን ዲፕሎማቶችን ባለፈው መስከረም በድብቅ ማባረሯን ዘ ኒውዮርክ ታይምስ ጋዜጣ ዛሬ ባወጣው እትሙ ዘግቧል። ዋሽንግተን ዲፕሎማቶቹን ያባረረችው ቨርጂኒያ ውስጥ በሚገኝና ልዩ ጥበቃ በሚደረግበት ወታደራዊ መደብ ውስጥ ያለ ፍቃድ ገብተው የስለላ አድራጎት ለመፈጸም ሞክረዋል በሚል ነው። የዜናው ሰዓት አበቃ። ለማጠቃለያ መለሳለሁ። ለቀሪ ዝግጅቶች ወደ አሉላ አልመለሳችሁ። ጤና ስጥልኝ ክቡራትና ክቡራን፣ የራዲዮ መጽሔት ታዳሚዎች፣ እሁድ ታህሳስ አምስት 2012 ዓ ም ልዩ ልዩ አዝናኝና ቁም ነገር አዘል ቅንብሮችን ይዤ የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነኝ። ተረኛ አቀናባሪ ብርሃን ኃይሉ ናት። አሁን በመጽሔት ወግ መሠረት የሳምንቷን ምርጥ ግጥም እናስቀድም። ለአንዲት ቅጽበት ብቻ እስቴ የማን ነው ጉልበት የሰው ያማልክት ሊሰጠኝ የሚችል የደቂቃ አረፍት ከእውነት ፍቅር ውበት እማወጋበት ለአንዲት ውብ ሙዚቃ ሀሳቤን ሰውቼ ለአንዲት መልካም ቅኔ ባርነት ገብቼ ሕሊናዬን ቀልቤን አካሌን ሰጥቼ ለአንዲት ቅጽበት ብቻ የአእምሮዬ መርከብ ከማዕበል አምልጣ ከህይወት ስንክሳር አምርራ ፈርጥጣ፣ በእጹ ውበት ቅኝት እጅግ ተመስጣ፣ ሌላው ሌላው ነገር ባፍንጫ ይውጣ። ለአንዲት ቅጽበት ብቻ በተሰኘችው በእውቁ ገጣሚ መምህርና ጸሐፊ ተውኔት ደበበ ሰይፉ የሳምንቷ ምርጥ ግጥም የምሽቱ ራዲዮ መጽሔት ጀምረናል። ግጥሟን ያነብበልን ዓለማየሁ ግብረ ሕይወት ነው። ዓለማየሁን አመሰግናለሁ። አሁን የመክፈቻዋን ስልት እናስከተል

ገሬ በሕይወት አንዴ የሚባል ዐይነት ገጠመኝ ነው። እንደ ዋናው ታሪክ ሁሉ ታሪካዊ መሆን የቻለ በሳምንቱ ታላቅ ዜና በኖቤል የሰላም ሽልማት መድረክ የተሰማ የኖቤል ዜማ በዚያ ልዩ መድረክ በተጫወተችውና ቀደም ብለንም ከመድረኩ በሰማ ነው ልበል አሁን በቀጥታ በቴሌቪዥን ሲሰራጭ በተሰሙት ዜማዎች የኢትዮጵያን ባህል ለዓለም የማስተዋወቅ ልዩ እድል የገጠማት ወጣት ድምፃዊት ብሩክታዊት ጌታሁን ቤቲጂ በተሰኘው የቁልምጫ ስሟ ይባል ታወቃለች። ወደ አሜሪካ ድምጽ ብቅ ብላለች። በስልኩ መስመር ሰላም ቤቲ፣ እንኳን ደና መጣሽ። ሰላም፣ እንኳን ደና ቆያችሁኝ። የሰላም ኖቤል ሽልማት መድረክ ላይ ስትጫወች ይህ ያአሁኑ የመጀመሪያሽ ነው? የኖቤል የሰላም ሽልማትም ለኢትዮጵያ እንግዳ ነው። በኖቤል መሰል መድረክ ላይ የመጫወት እድልም ማግኘት ያንኑ ያህል እንግዳም ታሪካዊም ነው። የመጀመሪያ የሚለውን እንወዳለንና አንዴ ብቻ የሚደረግ በሚመስለው ነገር ላይ ለጨዋታ ያህል ነው የመጀመሪያ ያልኩት። በቀጥታ እስኪ ወደዚያ ጊዜና ቦታ ውሰጅን። ሙዚቃውን ስትጫወቺ የመከታተል እድል ለነበራቸው ሙዚቃዎቹን በሰማናቸው ቁጥር ከዚህ በኋላ ወደዚያ ጊዜና ቦታ የሚወስዱ ይመስላሉ። ሁኔታውን ድንገቱን፣ ያን የተለየ አጋጣሚ በምናብ የመከሰት አቅም አለው አለውና ሙዚቃ። እስኪ አሁንም በሀሳብ ወደዚያ ቦታ እንመለስ። ያን ብዙ ታዳሚዎች የሚከተሉት ዜማ ስትጫወች በምን አይነት ስሜት ውስጥ፣ በምን አይነት ሁኔታ ውስጥ ነበርሽ? እስኪ አጫዋችን ከስሜቱ እንደርደር። ስሜቱ ያው ትንሽ ደረቅ ያለ ስሜት ያለው ምክንያቱም ወደር የሌለ ደስታና ከዛ ደግሞ ፍርሃት መሀል ነው። ምክንያቱም ያሉት ሰዎች በጣም ትላልቅ ሰዎች ናቸው። ሳም ቤተሰብ አለ፣ ክቡር ጠቅላይ ሚኒስትር አሉ እና በእንደዚህ አይነት ትልቅ መድረክ ላይ ትንሽ ያፈራል። በዛ ላይ ደግሞ አድማጮቹ እርግጥ ብለው ጠጥ ብለው የሚያዳምጡ አይነት ናቸው። እና እዚህ ጋር አበላሽ ሲሆን ምናንያል ጭንቀት አለው። በዛው ልክ ደግሞ ያው እንደዚህ አይነት ትልቅ መድረክ ላይ በመመረጥ ራሱ በጣም ልዩ ደስታ አለ። ደስ የሚል ነው። ደስ የሚል መሆኑን በእርግጥም ደግሞ መጠነኛ የስጋት ስሜት ቢሆን ማሳደሩ መረዳት የሚቻል ይመስላል። ለመሆኑ ቤቲጂ የሚለው የሙዚቃ ስምሽ ወይስ ቤተልሔም የትኛው ነው የተለመደው? ያው ቤቲጂ ነው የተለመደው። የምትመርጪውን ቤቲጂን ነው? አዎ መርጬውን ቤቲጂን ነው። ብሩክሳይትን ወደዋለሁ። በዓለም አቀፍ መድረክ ላይ ብዙ ጊዜ የውጭ ዜጎች ብሩክሳይትን በስክል መጥራት ያቅታቸዋል። ወደ ቤቲ ብዙ ትኩረት አደርግ ነበረ እና ቤቲ ሮክ ደግሞ የምትባል አንድ ጥንጣይት መጥታ ነበረ በመሀል እና እኔም ቤቲ ስለሆን ቤቲ ሮክ እያሉ ሰዎች ያምታቱን ነበረ። ከዛ ላይ አባቴም የመጨረሻ የመጀመሪያ ቃል ወሰደኝና ያደረግን ነው እዛ ምክንያት ነው። መልካም። እንዲህ ያለው መድረክ የእድል ብቻ ሳይሆን ኃላፊነት ይዘው ይመጣል። ቅድም አብረው የሚመጣም የስጋት ስሜት የሚዳስሰውን ጠቅሰሻል። የሰላም ኖቤልን ያህል የምታቀርቢው በዛ ለታደሙ ብቻ ሳይሆን በዓለም ዙሪያ ሚሊዮኖች በተለየ ትኩረት የተከታተሉት ኋላም ደግሞ ብዙ ሺህ ጊዜ መላልሰው የሚጫወቱት ነውና ያን ስሜት ገና እዛ መድረኩ ከመድረስሽ አስቀድሞ ባሉ ቀናትም እንደሚፈጠር ገምታል። ከሀገር ውስጥ አብረውሽ የሚሰሩ የሙያ ጓደኞችሽ፣ ሙዚቃ ባንድሽ፣ በመድረኩ የተቀላቀሏችሁ የስዊድን የሙዚቃ ቡድን ዝግጅቱ፣ እነኚህ ሁሉ ቅድም እንዳልሽው የቱጋይ በላሽ ይሆንን ከኃላፊነት ጋር በየደቂቃው እንዲያስቡ የሚያደርግ ይመስላል። እና ቅድም በጨዋታ መልክ የመጀመሪያች ነው ወይ ለኖቤል መድረክ ስትጫወቺ ስትጫወች ብዬሻለሁ። በእርግጥ የመጀመሪያና ምናልባትም በህይወት አንድ የሚገጥም እንደመሆኑ የቱን ያህል ከባድ ነበረ ዝግጅቱ? ያው ክርቤል ተስፋዬ ከዚህ በፊትም አብር ፈራ ነበረ ና ሺ ያስቸገረን የነበረው ሙዚቃውን አኩስቲክ ቨርዥመን ቢሆን ምክንያቱም ሙሉ በአንድ ይዘን መሄድ አንችልም ነበረ። እንደዚች እንስ- ያለ ግን አኩስቲክ ሳውንድ ያለው ነገር ነበር የሚፈልጉት። እና የተለያዩ መሳሪያዎችን ወደ ኪቦርድ መቀየር፣ ከዛ ደግሞ ከተፈቀዱልን መሳሪያዎች አንዱ ማሲንቆ እና ፐርከሽን ነበረ። በእነሱ ሙልት ለማድረግ እንዴት የሞላ ድምፅ ማምጣት እንችላለን የሚለውን ነገር እሱ እሱ ትንሽ የሚያሳስበት ከዛ በኋላ ደግሞ እኔም አንድ ብዙ ዋዜ መጨመር ፈለግኩኝ። ሲጋለጥ ያለ መጨረሻ ላይ ም ነገር መጨመር ፈለግኩኝ እና እኛውም ትንሽ ፈታኝ ነበረ። ምክንያቱም ከዚህ በፊት የሚሰራው ዋዜ አይደለም። ግን ሁሉ ጊዜ ዘፊልሚ ከምወርድ መጨረሻ ላይ በቃ የማትረሳ አይነት ነገር ብጨምር የለው ለስራው ድምቀት ይሆናል እያሰብኩኝና መጀመሪያ ቀን ስሞክሮ በጣም ያዞር ነበር፣ ይከብድ ነበረ። የኦሮምኛ ተወዛዋዦች እንደሚያደርጉት እንገትሽን እንዲሽከረከር ታደርጊ ነበር። እሱ ነው እያልሽን ያለሽው። ከዚህ ቀደም ተጫውተሽ ታውቂያለሽ? እንዲህ አይነት ጭፈራ ትጫወቺ ነበር? አይ ነበረ። ስራው ያለውን ቤት አንዴ ሞክሬ ያውቃለሁ እና ትንሽ ተጓድ ነበር። የዛኔ በልጅነት ትሜ ስለነበረ ምንም እራስ ማዞር ምናምን ነገር አልነበረኝም። አሁን ግን መጀመሪያ ቀን ስሞክረው በጣም አድክሞኝ አድክሞኝና ራሴን አሞኝ ነበረ። በጣም ያዞራል፣ በጣም ያዞራል። ከዛ በኋላ ወደ ራስ ምታትን ሄዶ ነበረ እና ግን አንዴ ለእነ ኪሉ በእነ ነገሪያቸው ስለነበረ ሙዚቃው መጨረሻ ላይ መጨመሩ ስላልቀረ በቃ የግድ መስራት አለብኝ እ ለሁለት ሳምንት ያህል እንለማመደው ነበር። አብረውኝ የነበሩትን ሙዚቃ በቃ ብወድቅም በስታይል ደገፍ ታደረጉኝ። የሰው አንዱ አካል ነው ለነበር ማለት ያን የቀንደድ እስከ መውደቅ ድረስ ተዘጋጅተሻል? አዎ ያው መጨረሻ ከመጣ የት ይቀርብኛል? እና ግን በቃ ጠጋ ጠጋ ያላችሁ ከጎን ያላችሁት ጊዜ ምናምን ጊዜ ይሄ ቀደም ብለን ደጋግመን እንዳል ነው የተለየ አጋጣሚ ነው። የግራና ቀኝ ውዝግቦቹን የፖለቲካ አንድምታዎቹን ትተን ታሪካዊነቱ በመድረኩ ልዩነት የኖቤል ሰላምን የመሰለ ነገር ኢትዮጵያዊ መሪ ሲሸለም በታሪክ አናውቅም። በአፍሪካ በጣም ጥቂት መሪዎች ያገኙት እድል ነው። ትርጉሙም ያን ያህል የከበደ ነው። በዚያ ስሜት በኢትዮጵያዊነት ሊያሳድረው የሚችለው ስሜት አንችም ላይ የሚጋባ እንደሚሆን ጠብቃለሁ። ከ ከሙዚቃው አስቀድሞ በመድረኩ ታያቸው የነበሩ ጠቅላይ ሚኒስትሩ ተናግረው ሲቀመጡ ነው የአንቺ ሙዚቃ የሚጀምረው። እስኪ ንገሪን በዛ ቦታ በመገኘትሽ በራሱ ከዚያ በላይ የሆነውና አንቺ የተሳተፍሽበትን ራሱን የቻለ ምዕራፍ ማድረግ እንችላለን። እንዴት ነበር ያ? ምን አይነት ስሜት ውስጥ አስገባሽ? አዎ፣ ማለት ለእኔ በጣም ልዩ ስሜት ነበርም፣ ምክንያቱም ኢትዮጵያን እንደ ሀገር ራሱ እንደዚህ ተከብራ መሪዋ እንደዚህ ተከብሮ በእንደዚህ አይነት ማዕረግ መሸለም ማለት በእውነቱ ቀላል ነገር አይ የኖቤል ሸላኞችም ዝም ብለው በትንሽ በትልቁ የሚሸልሙ አይነት አይደሉም እና ለእኔ እኔ ራሴ መመረጤ በጣም ትንግርት ነው የሆነብኝ። እና እንዴት ነው ይህ በቃ እግዚአብሔር ስራ ነው የኔ ስራ ሄድ እንደምሆኑ እስከምን ድረስ ነው ያስባለኝ የነበረ ማናጀር የነበረ ረጅም ሆኑ ጊዜ የሚነጋገረው ከእነሱ ጋር እንደውም እኔንም የሆነ ደረጃ ከደረሰ በኋላ ነው የነገረኝ እንጂ ከዛ በፊት እኔም አላውቅም ነበረ። ደጋግመን ታሪካዊነቱን ከሁለቱም እውነቶች ጋር አዛምደናል። በማናጀሮች በኩል ዘጊተሽ እንዳወቅሽው ገልጠሻል። እስኪ አስረጅን ሂደቱን፣ ያንቺን መሰል ሙያ ውስጥ ያሉ ድምፃውያን ማናቸውም ሊመኙት የሚችሉት እጅግ የተለየ አጋጣሚ ነውና እንዴት ተመረጥሽ? እንዴት ሳወቅሽ? እንዴት ተመረጥኩ የሚለውን ነገር ዛ ምንም የመረጥኩሽ ያለኝ አንድ ሰው አንዳንድ ነበረ ከኮሚቴው አንዱ የኖርዊጅን ፒስ ኮሚቴ ቀደም ብለው ከማናጀሬ ጋር ነበረ ብዙ ነገር ሲወያዩ የነበረው። እንደዚህ አይነት ዘፈን በአኩስቲክ መጫወት ትችያለሽ ወይ፣ ግጥሙ በእንግሊዝኛ ጻፍ ሲያለ ብዙ እንቅስቃሴውን ሲሰራ የነበረው ማናጀሬ ነበር። ማን ይባላል ማናጀሬ? ሀየ ባለማየሁ ይባላል የይሳቅ ኢንተርቴይንመንት ዋና ስራ ያህል። ከዛ በኋላ ነው ያው፣ ከዛ በኋላ ግን የሚወዛ ሰው እኔ ነው የመረጡ ያለኝን ሰው። እንዴት መረጣት ስላቸው ጊዜ ምንም መስፈርት ምናምን አልነገርኝም፣ ግን በጣም በምርጫቸው ደስተኛ እንደሆኑ ነው የነገሩኝ። ምክንያቱም ያው ከፕሮግራሙም በኋላ ስለነበረ በጣም ብዙ ሰው ደስታውን የሚገልጽብኝ ሰአት ላይ ነበር ተገናኝተን፣ ይሄን የሚያወራ ነው እና በጣም ደስተኛ ነኝ በምምረጤ እና የኔ ምርጫ ነው ነ ብቻ ነው የሚሄዱት እና እንግዲህ ይሄ ነገር እግዜርም ተጨምሮበት ይሆናል። በእርግጥ እግዜርም ተጨምሮበት ይሆናል። ትክክል ነው። ወደ ኢትዮጵያ የኖቤል ሰላም ወሬ እንዲነፍስ ያደረገ አጋጣሚ ነውና። ቤቲ እስኪ ወደ ሙዚቃ ወጎች እንዝለቅ። እንግዲህ መልካምነቱን ትኩስ ስሜቱን ብዙዎች የተጋሩት ይመስለኛል መሰንበቻውን እያነጋገረ ያለ ጉዳይ ነው። ስለ ሙዚቃ እያወራን ነውና የሙዚቃ ሕይወትሽን ዘለግ ብለን እንነጋገር። የሙዚቃ ሕይወትሽ እንዴት ጀመረ? መቼ ጀመረ? ካልተሳሳኩ እንደ አውሮፓውያን የዘመን አቆጣጠር ወደ ሁለት ሺ አስራ ሁለት የዛሬ ሰባት ስምንት ዓመት ገደማ ነው። አደባባይ ወጥሽ ስራዎችን ማየት የጀመር ነው። የሙዚቃ ህይወት መንገድሽ ምን ይመስላል? የህይወት መንገድሽ እናጫጭ። ከድምፃዊቷ ብሩክታዊት ጌታና ቤቲ ጂ ጋር ያደረግነው ቆይታ ሰማችሁት። ለቅምሻ ያህል ነው። ሰፋ ያለ ውይይት አድርገናል። ስለ ሙዚቃ ህይወቷ፣ ስለ ህይወት መንገዶቿ፣ ተስፋና ህልሞቿ ጫውታናለች። ሰፋ ያለውን ወጋችን በሚቀጥለው ፕሮግራማችን እናቀርባለን። ሙሉን ቃለ ምልልሳችንንም በድረገጽ እና በፌስቡክ ገጻችን ላይ እናኖራለን። አሁን እንጃለዳ ሌላው በኖቤል መድረክ የተጫወተችው ስልት ነው። ቤትጂን አመሰግናለሁ። አድማጮች በርከት ያሉ አስተያየቶቻችሁና መልእክቶቻችሁ ደርሰውናል። በዛሬ ዘለግ ብለው የሚሰሙ በርካታ ፕሮግራሞቻችን ጋርስ አጣጥምን። ቃል በገባሁት መሠረት ከደረሱን አስተያየቶቻችሁ ጥቂቱን መልሼ አሰማችሁ። ከቅርብ ጊዜ ወዲህ የኪነ ጥበብ ሰዎችን በተለይም ታዋቂና ተወዳጅ ሙዚቃ ሰዎችን እንደ ድሮህ በየሳምንቱ ዝግጅትህ በራዲዮ መጽሔት ለምንድን ነው የማትጋብዝና ሸጋ ሸጋ ወጎችን የማታሰማን ሲሉ የጻፉልን ብርሃን የተባሉ አድማጫችን ናቸው ከስቶክሆልም የአባታቸውን ስም ግን አላሰፈሩም ከበርካታ ወራት በፊት ይመስለኛል ይቀጥላሉ ብርሃን ከበርካታ ወራት በፊት ከእውቁ ሙዚቀኛ ቶማስ ጎበና ጋር ያደረግከውን ግሩም ቃለ ምልልስ በስስት ነበር የተከታተልኩት። ከቀድሞ ባልደረባ ከአዲሱ አበበ ጋር ሆነ ወደ ቀድሞ ድምፃዊ ሙሉቀን መለሰ ቤት ጎራ ብላችሁ ያደረጋችሁትን ቆይታም ተከታትያለሁ። ከቴዲ አፍሮ ጋር ያደረግከውም የመጨረሻው ቃለ ምልልስ ቆይተዋል ሲሉ ብርሃን ጥሩ አድማጫችን መሆናቸውን በሚያሳብቀው አስተያየታቸው የተከታተሏቸውን ይዘረዝሩና ምክንያት የመሰላቸውንም ሲያክሉ ባለፉት ወራት በአገራችን በተደጋጋሚ ይታይና ይሰማ የነበረው ሁሉ በጽኑ ሐዘን ቀልብ የሚያንገላታ መሆኑ አንዱ ምክንያት ሊሆን ይችላል። የኪነ ጥበብ ሰዎቻችንም ታዲያ በአገርም ጉዳይ እኮ በተለይም እንዲህ አሳዛኝ ነገር ሲበዛ ብዙ ይጠበቅባቸዋል። ቴዲ አፍሮን መልሰ ብትጋብዘው ደስ ይለኛል ሲሉ ቋጭተዋል። ብርሃን የሴትም የወንድም ስም ሊሆን ይችላልና በሚቀጥለው ኢሜይላቸው አፍታተው በትክክል እንደሚገልጹልን ተስፋ አድርጋለሁ። በግል ለእኔ የጻፉት የአክብሮትና ያድናቆት አስተያየቶችም ደርሶኛል። እግዜር ይስጥልኝ። ምክንያታዊ አስተያየቶችንም ወስጃለሁ። ለሁሉም አመሰግናለሁ። የሰሞኑን ዜና ተከትሎ ከቤት እጅ ጋር ያደረግነው ቃለ ምልልስ ታዲያ የመጀመሪያው ይሁንልኝ። የሌሎች በርካታ አድማጮቻችንም አስተያየቶቻችሁ ደርሰውናል። ሰዓታችን እንደፈቀደ ወደ ኋላ እናቀርባለን። አሁን ላስተዋወቅኳችሁ ቅንብር ወደ ዋሽንግተን ዲሲው የክብር ቀን ትውሰዳችሁ ለማኅበረሰብ የሚበጅ ላቅ ያለ ሥራ ሰርተው ሥራዎቻቸውን እንጂ ማንነታቸውን ልብ ሳንል የምንቀር ባለ ውለታዎች ጉዳይ ግድ የሚላቸው ዛሬም አሉ። በተለመደው አነጋገር ያልተዘምረላቸው፣ ከእንግሊዝኛው በደረቁ የተገለበጠ አነጋገር ነው። ብቻ ሐሳብ ሩቅ አይደለምና እኒያ ያልተዘምረላቸው ለብዙዎች የኖሩ፣ በእርግጥ እነሱ ኖር ያለው ማለት የሚችሉ ናቸው። እናም እናክብር፣ እናወድሳቸው የሚሉ መኖራቸው ስለ ሰው ልጅ ያለንን ክብርና ተስፋ ያለመልማል። በሕይወት ሳሉ ሲከበሩ ሲወደሱ ማየትም እንደ ማኅበረሰብ ከዕዳው ሸክም የሚያቀል ተገቢ ሥራ ብቻ ሳይሆን በመልካም ስሜቱ ሁከት ያናወጠው ማኅበረሰብም ይታከማል። በውይይቱ የሚነሳ ሌላም አነጋጋሪ ሌላም አወያይ ርዕስ አለ። እርሱ ለጊዜው ይቆይና በስልኩ መስመር እንግዶቹ ተይዘዋልና ለማስተዋወቅ ልሞክር። ማስታዋወቅ ማለት ምን ማለት ነው የሚለው ጥያቄ እንዳይመጣ እንጂ፣ አድማጮችም የዚህ ፕሮግራም ተከታታዮችም በቅርበት ያውቋችኋል። ድምጻችሁ ቢሰማ ለትውውቅ በቂ ይመስለኛል። እሺ፣ አለምፀሐይ ይባላለሁ። እሺ፣ እኔ ታማኝ በየነ ይባላለሁ ከዚሁ ከቨርጂኒያ አሜሪካ። እሺ፣ አለማየሁ ገብረ ህይወት እንዲሁ እንደ ታማኝ ከቨርጂኒያ። ኤልያስ አረጋ ይባላለሁ ከዋሽንግተን ዲሲ አካባቢ አቶ ኤልያስ አንተን በእርግጥ ማስተዋወቅ ይገባኛል። በኢትዮጵያ ሙዚቃ ስራዎች ውስጥ ረዘም ያለ ተሳትፎ ያለህ በስራዎች አድማጮች ያውቀሃል፣ ለፕሮግራማችን ግን በእርግጥ እንግዳ ነህ። ቀደም ብለው የተዋወቁት ሦስቱ የሙያ ባልደረቦች ደጋግመው በዚህ ፕሮግራም ላይ ቀርበዋልና ከዚህ ለክብር ካበቃችሁት ሰው ታሪክ ጋር የሚያያይዝህንም ስለ ራስህ ባጭሩ ትነግረን። በጣም ጥሩ። እሺ እኔ ኤልያስ አረጋ እባላለሁ። በፊት ሰራ የነበረው ሀገር ፍቅር ቲያትር ውስጥ ነው። ሀገር ፍቅር ቲያትር በሙዚቃ አቀናባሪነትና የክፍሉ ኃላፊ በመሆን በክራር ተጫዋችነትም ስሰራ ነው የኖርኩት። እዛም በነበርኩበት ጊዜ ለሙዚቃው ካደረግኳቸው አስተዋጽዖች አንዱና ትልቁ በኦርኬስትራው ላይ ለውጥ እንዲኖር የቤዝ ክራር የሚባለው ለመጀመሪያ ጊዜ ፈጥሬ በኢትዮጵያ ባህል ሙዚቃ ቤዝ ክራር እንዲኖረው ያደረግኩት ነኝ። ሌላ እንግዲህ ብዙ ሙዚቃዎችን በማቀነባበር ታላላቅ የኢትዮጵያ ሙዚቃ ስራዎች በነበሩበት ጊዜ እንደ ኢሰፓ ምስረታ የአስረኛው አብዮት በዓል ኢማሌድ ምስረታ የሚባል ነበረ። እንግዲህ በእድሜያቸው የገፉ ሰዎች ናቸው የሚያስታውስ። እነዛ እነዛ ላይ ሙዚቃዎችን በማቀነባበር አገልግያ ያለው እንደዚሁም ህዝብ ለህዝብ በሚባለው ላይ የሙዚቃ ክፍሉ ኃላፊ በመሆን ሙዚቃዎችንም በማቀነባበር እዛ ውስጥ ተሳትፍ ያለሁ። አመሰግናለሁ። ለምንነጋገርበት ጉዳይ ቅርበት እንዲኖረው በዚህ ፕሮግራም በተደጋጋሚ ቀርበው ከሚያውቁት፣ በርቀትም በስማቸው ከሚታወቁት ሙያ አጋሮችህ ጋር ማንነታችሁን ከጉዳዩ ጋር ለማዛመድ ያህል ነው። አሁን ጊዜ ሳናጠፋ ወደ ጉዳያችን እንዝለቅ። ይሄ ለሁላችሁም ልብ በሙያም በወዳጅነትም በጣም የቅርባችሁ የሆነ ሰው የተከበረበት ቀን ነው። መነሻችን የክብር ቀን መራሄ ጥበብ ታደሰ ወርቁ ይላል። እስኪ ማንነቱንም እናስተዋውቅ። ከዚህ ቀደም በጣም ምጥን በሆነ ዝግጅት በአንድ የተለየ አጋጣሚ የአድማጭ አስተያየትን መነሻ በማድረግ ታማኝ ካንተ ጋር የታደሰ ወርቁንና እሱን የመሰሉ ስማቸው ያልተሰማ ስራቸው ግን ከፍ ብሎ የሚሰማ ሰዎችን የራቀ ቀጠሮ ሰጥተን ነበር። የተለያየ ነው። እስኪ ከአዘጋጆቹ ልጀምር አለም ጸሀይ ወዳጆ፣ አለማየሁ ገብረ ሕይወት ከዋነኞቹ አዘጋጆች ውስጥ ናችሁ። በኋላ አጋሮቻችሁን አምጥታችኋል። ታማኝና አቶ ኤልያስም ተሳትፎበታል። ለመሆኑ ይሄ የክብር ቀን እንደምን ተጠነሰሰ? መነሻው ምን ይሆን? አንዳችሁ ብትጀምሩልኝ። አለም ፀሀይ ወ አለማየሁ አለም ሲቀጥኝ። እሺ አንተም ራስህ ስለዚህ ጉዳይ ትኩረት ሰጥህ እኛን አሰባስበህ ይህንን ጥያቄ መድረክ ስላዘጋጀህ አ የእግዚአብሔር ይስጥህ ሁልጊዜ መቼም ጥበብን የጥበበኞችን ስራዎች በጣም በባግናን የምትታወቅ ሰው ነ። እግዚአብሔር ይስጥህ፣ እግዚአብሔር ያክብርህ። እንግዲህ የዚህ የጥበበኛው ባለሙያው በሙያው ደግሞ ትንሽም ከሌሎቻችን ሙያ ወጣ ያለ የሙያ ችሎታ ያለው ታደሰ ወርቆ እንዲህ አይነት ዝግጅት እንዲደረግለት ረጅም ጊዜ ነው ሲታሰብ፣ በተለያየ ሁኔታ ከተለያዩ ሰዎችና ባለሙያዎች ጋር ስናወራ ሁለት ሶስት አመት አልፎታል። ለመናገር ለመናገር አለሳካ እያለ ሁኔታዎች አልተሟሉ። በተለይ ደግሞ ኢትዮጵያ ውስጥ ባለው ሁኔታ ስራዎቹን ከኢትዮጵያ ማውጣት እጅግ አስቸጋሪ ሆኖ ነው የኖረው። አሁን እንዳጋጣሚ የሀገሪቷም ሁኔታ መቀየር ስራዎቹ እጃችን ላይ እንዲገቡ ስለተደረገ ይህንን አጋጣሚ መጠቀም ፈለግን። ከዛ በተረፈ ደግሞ ያው የእሱም የጤና ሁኔታ እያሳሰበ ስለመጣ ቀኖቹን የግድ አጥበበንም ቢሆን ባለን አቅም ተሰባስበን እንድንሰራ ወስንና ያው ሁሉም ሰው በየሙያው እና በየችሎታው እንዲሳተፍበት በማድረግ ለማዘጋጀት ወሰንም። መደረግ ከነበረበት ወይም ሊደረግለት ከሚገባው በጊዜም ይሁን በአቅም ያን ሰው እንደው እንጂ አይበዛበትም አሉ ከሚባሉት የጥበብ ሙያተኞች ውስጥ አንዱ ነው እና በዛ የተነሳ ነው። ለማንኛውም ናያችንም የእናመሰግናለን ሁኔታ መደረጉ እኔ በቂ ነገር ነው ብዬ ነው ደስ ብሎ የሚያሳለፍኩት። መልካም፣ ጥሩ መንደርደሪ ያሰተሽናል። አለም አለማየሁ፣ ወደ አንተ ልሻገርን። አሁንም በመሰናዶ ና በዝግጅቱ ላይ አንድ ሁለት ቃላት ተለዋውጠን ያን መድረክ የነበረውን ቅርጽ በጨረፍታ አድማጮች ለማሳየት እንሞክራለን። ለምንስ ይሄ የክብር ቀን እንዲያ ባለ የደመቀ ምናልባትም ከበርካታ አመታት ወዲህ በኪነ ጥበብ ሙያ ውስጥ ያለ ግን በንቃት አሁን በስራ ላይ የሌለ ሰው በዚህ የገዘፈ ስሜት ሲከበር አልተመለከትኩኝ። በጣም የተለየ መድረክ ነበር። የብዙ አመት ሰዓት ትውስታዎቻችሁን በተለይ ባለሙያዎች ይዛቸው የመጣችሁበት መድረክ ነው። አለማየሁ አመሰግናለሁ። አሉላ አንተም ራስህ ጋዜጠኛ ብትሆን፣ ደግሞ ቅድም አለም እንዳለችው ለኪነ ጥበብ ባለህ ቅርበት ከኛው ጋር አብረህ ደክመሃል፣ ለፍተሃል። እናመሰግንሃለን። እንግዲህ ታዴን ልዩ የሚያደርገው ነገር ያንን ዝግጅቱ ያደመቀው እኔ የሚታየኝ ከዚህ በፊት ብዙ ሰዎች ሪኮግናይዝ የሆኑበት መድረክ አይቻለውኝ። ታዴ እንግዲህ ምንድን እንዳየኸው አብዛኛው የኪነ ጥበብ ሰው እና ቤተሰቦቹ በብዛት መጥተዋል። ይህም ያደረገው የታደሰ ተፈጥሮ ነው። አንደኛ ለጥበብ ተፈጥሮ ለጥበብ የኖረ ነው። ሁለተኛ ለእውነት የቆመ ሰው ነው። ሶስተኛ የፍቅር ሰው ነው። ብዙ ሰዎች ጋር ሲነገር እንደሰማኸው ሁሉንም በእኩልነት የሚያይ ነው። ሲያሰራ ከሌ ከስል የማይል ሰው እና በጣም ልዩ የሆነ ተፈጥሮ ያለው ነው። ምንድነው ምሉ በኩል ይሄ የሚባል ነገር አለና አሟልቶ የሰጠው ሰው ነው። በቃ ና በዚህ ምክንያት ታማኝን በቀደም ሲያነሳው እንደነበር ሁሉም ታድዬ ነው የሚለው። እንደዛ በመሆኑ ዝግጅቱ የጠየቅናቸው ሰዎች ሁሉ ፈቃደኛነታቸውን ወዲያው ነው፣ በቃ ሁሉም በደስታ ነው የተቀበሉት። በቃ ሲጠየቁ ሁሉም እንዲህ እንደውም ዘግይቷል፣ ለታድዬ ማይሄድ ሁሉም ነው የሚለው እና ታድዬ ተፈጥሮ እንደዚህ መሆኑ፣ ቅንነቱ፣ እውነተኛነቱ፣ ለጠመችነቱ ይሄ ሁሉ ተከማችቶ ነው ዝግጅቱም እንዲያምር ያደረገው እና ሰዎቹም ደግሞ ከየስቴቱ ሁሉ መጥተው ያንን ዝግጅት ያደመቁት ይሄ ይመስለኛል ነው ዋናው እና እንደ ባጭሩ መልካም። ታደሰ ማን ነው የተጀመረ ይመስላል። ገፋ አድርገን ሂድ። የኪነ ጥበብ ስብዕናውን የኪነ ጥበብ ማንነቱን፣ በአንድ ወገን ግለሰቡን ታደሰ ሰውየው ራሱ ማን ነው? ይህን ያህል ፍቅርና የተለየ መውደድስ እንዴት ሊያተርፍ ቻለ? የአንድ ሰውን ክብር በማወደስ ብቻ ሳይሆን ሌሎችም ሊማሩ በሚችሉበት አድማጮቻችንን እናጋራለን። ታማኝ በቀጥታ አንተ ጋር ልምጣ። ከዚህ ቀደም መግቢያ ላይ በጠቀስኳት ምጥን አጋጣሚ ይህ ሰው በመድረክ የሰራቸው ልዩ የሚባሉ ስራዎቹን አስታውሰን የስራውን ገናናነት ያህል ግን ብዙዎች የማያውቁት ወይንም ለብዙዎች ቅርብ አለመሆኑ በከፊል እሱም ራሱ ለመታየትና ለመታወቅ ለው ብዙም ፍላጎት ያለው አለመሆኑ አንዱም ቢሆን አለመዘከራቸው ግን እንደሚያሳዝን ጠቅሰ ነበር። የተለያየ ነው። እስኪ ከዚያ እንንጠቅ። በሙዚቃዊ እንቅስቃሴ ስራዎቹ ገኖ የወጣውን ያህል የመድረክ ተዋናይ ሆኖ አገልግሏል። ዳንሰኛ ሆኖ ሰርቷል። በተለያዩ የመድረክ ዘርፎች ውስጥ ወይም ሙያ ዘርፎች ውስጥ የተሳተፈ ባለሙያ ነው። እስኪ እናስተዋውቅ በቅድሚያ ታደሰ ወርቁን፣ ዛሬ ለመጀመሪያ ጊዜ ለሚሰማ ሰው በመድረክ በኪነ ጥበብ ሙያው መጀመሪያ እሱን፣ አስቀድምልኝና ታደሰ ማን ነው ለመሆኑ? ታማኝ አመሰግናለሁ። አሉላ፣ በዚህ ዝግጅት ላይ እኔ ዘግቼ ነው የገባሁት። ይሄ መደረጉ ትልቅ ነገር ነው። እስካሁን ድረስ የነበረውን ክፍተት አትሊስት ቢያጠበው፣ ይሄን ላደረጉት ሰዎች ምስጋና ከፍ ያለ ነው። የኢትዮጵያ ኪነ ጥበብ አጠቃላይ ሕይወት ስንገመግም መቼም በሰለጥነው ሀገር ቀርቶ በኢትዮጵያም ቢሆን ጥናት የሚያካሄዱ እና አዲሱ ትውልድ ስላለፈው እንዲማር የተደረገበት ብዙ መስክ አለ። በዛው አንጻር የኢትዮጵያን ኪነ ጥበብ ደግሞ ስንጠራ ትልልቅ ሆነው የሚጠቀሱ ሰዎች አሉ። አሁን ለምሳሌ የኢትዮጵያ ሙዚቃ አንስተን ጥላሁንን ልንዘል አንችልም። የኢትዮጵያን ቲያትር ጽሁፍ አንስተን ጸጋዬን ልንዘል አንችልም። በተመሳሳይ በተለያዩ ሙያዎች እንደዚህ ከሌ ተብለው የሚጠሩ ሰዎች አሉ። ምክንያቱም ትውልድ የሚያሻግር ስራ የሰሩ ስለሆኑ። በኢትዮጵያ ኪነ ጥበብ ደግሞ የመድረክ እንቅስቃሴ እንዴት ተጀምሮ፣ እንዴት አደገ፣ ከየት ተነሳ፣ በስንት ዓመተ ምህረት ማን ጀመረው፣ መነሻው ምን ነበር? የሚለውን ጥናት አካሄድን ብለው እስካሁን ድረስ በአደባባይ የገለጹ ያሳዩ ሰዎች አይቻላል። ይሄ በመሆኑ በኪነ ጥበቡ ህይወት ውስጥ ትልቅ ጥፋት ተፈጽሟል ብዬ አምናለሁ። ለዚህ ምን አሁን ወዳልከ ታደሰ ወርቁ ስንመጣ ከራሱ ይልቅ ከሱ በፊት የነበሩትን የጥበብ ሰዎች ቅድሚያ የሚሰጥ ከራሱ ስምና ዝና ይልቅ ስራን ብቻ የሚያከብር የሰራቸው ስራዎች ወጥቶ አደባባይ ላይ ትልልቅ ስም ይዘው ግን በእሱ ዝምታ ምክንያት ሌሎች ባለቤት ሆነው የዘለቁበት ሁኔታ ነው ያለው በኢትዮጵያ ጥበብ መድረክ ውስጥ እና የኢትዮጵያን በአሁኑ አጠራር የብሔር ብሔረሰቦች እየተባለ ወይ አደባባዊ የሚጠበቀው ከየት ጀመረ ማጀመረው እንዴት ከቦታቸው ከዛ ከዋናው ቦታ ላይ እንዴት ተነስቶ ለሀገር አቀፍ መድረክ ለዓለም አቀፍ መድረክ በቃ የሚለውን ለአጥኚዎች ለወደፊቱ እንደ ቤት ስራ ልተወውና ታደሰ ደጋግሞ ለዚህ ሙያ ግንባር ቀደሙና ዋናው ብሎ የሚያነሳቸው አውላቸው ደጀኔ ከሳቸው የተረከበውና ደግሞ ጫፍ ወደ ላይ ያወጣው እሱ ነው። በዚህ አሁን ለምሳሌ ሕዝብ ለሕዝብ የተሰኘውን ዓለምን የዞረ የኢትዮጵያ የባህል ቡድን ከመሰረቱ ጀምሮ ገና ሲጠነሰሰ ሀሳቡን አንስቶ ከአሊ ካደሰ መስፍን ጋር ከሙዚቀኛ ኩት ኡጁሉ ጋር በመሆን በኢትዮጵያ የጠረፍ ከተሞች እና ገጠሮች ሳይቀር እያንዳንዱን የብሔረሰብ አለባበስ እንቅስቃሴ በስዕልም፣ በቪዲዮም፣ በድምፅም ቀርጾ አምጥቶ ለዘጠኝ ወር አሰልጥኖ ከዛም ለአራት ወር የተካሄደው እና ኢትዮጵያ የባህል ሙዚቃ መርታ ያሳየበትን እንቅስቃሴ ለዚህ ያበቃው እሱ ነው። ግን በዚህ ዘመን ውስጥ ሁሉ ታደሰ ወርቁ የሚባለውን ስም ምናልባት ቲያትር ቤቶች እና ቤተሰቦቹ ካልሆነ በቀር አብዛኛው ኢትዮጵያዊ አያውቅም ነበር እና ለዘመናት ተዳፍኖ አሁን በትንሽ ዝግጅት ይህን ነገር ለማሳየት በቅተናል እና ወደፊት ትውልድ ተመራማሪ እንዲያየው ምልክት የሚሆን ዝግጅት ነበር ማለት እችላለሁ። ካረዘምኩት መልካም አመሰግናለሁ። ታማኝ ሰፋ አድርገንም አንዳንድ የሰራቸውን ስራዎች እናነሳለን፣ በመድረኩ የተሰሙ ድምጾችንም እናመጣለን። አቶ ኤልያስ ወደ አንተ ነው የምንሻገረው። የሙያ አጋሩ ነህ፣ የረጅም ጊዜ እውቅያ ያላችሁ ቀደም ብሎ እንደቀረቡት አስተያየታቸው እንደሰጡት የኪነጥበብ ባለሙያዎች ሁሉ አንተም በሙያ ውስጥ የበዛውን ዕድሜህን ያሳለፍክ ታማኝ ጠቀስ አድርጎታል። የታደሰ ትልቁ ስራ ተደርጎ የሚወሰደው ህዝብ ለህዝብ ስራ ውስጥ አብረኸው ሰርተሃል። ሀላፊነታችሁንም የስራ ድርሻችሁንም ታስተዋውቀናለ። ለአንተስ ታደሰ ማን ነው? ቀደም ሲል መድረኩ ላይ የገዛ ገጠመህኝህንም አካፍልሃል። በጣም የሚመስጥ አጋጣሚ አዲስ አበባ የሚገኙ ሁለት ቲያትር ቤቶች ውስጥ ብሔራዊ ቲያትርና ሀገር ፍቅር ሁለት የማይታወቁ ባለሙያዎች መካከል የነበረ ግንኙነትን አስታውሰናል። ወደ ኋላ እንመልሳለን እስኪ ንገረን ታደሰ ማን ነው? በህዝብ ለህዝብ ውስጥ የነበራችሁን አጋጣሚ ዋና ዋና የምትላቸውን አጋራን። በጣም አመሰግናለሁ አሉላ። ይሄ ዝግጅት በመቅረቡ በጣም ከፍተኛ ደስታ ነው የተሰማኝ። እንደውም ከመግባቴ በፊት ይሄ ዝግጅት መዘጋጀቱን ስሰማ፣ እዚህ ሀገር በቆየባቸው ጊዜዎች አብዛኛውን ነገር እንደው በምኞት ነበር ያሳልፍኩት ማለት ይቻላል። ምክንያቱም ከዚህ ሀገር ጥሩ ጥሩ ነገሮች ዛፉ ሳይቀር ዛፉ እንደሄዶ ኢትዮጵያ ቢሆን ምናምን የሚል ምኞት ነበረኝ። ከዛ ውስጥ አንዱ ምንድን ነው ለኪነ ጥበብ ባለሙያዎቻቸው ያላቸው አክብሮት። በተለይ ደግሞ ብዙ አስተዋጽኦ ላደረጉት ሰዎች በተለያየ ጊዜ የምስጋና ፕሮግራሞች ያዘጋጁላቸዋል። ለምሳሌ እንደነ ሳሚ ዴቪስ ጁኒየር፣ እንደነ አሪታ ፍራንክሊን ወደ መጨረሻ ጊዜያቸው ሁሉንም እያከበሯቸው ነው የሄዱት። በዝም ብሎ የታለፈ ሰው የለም። እኛ ሀገር ግን እንዲህ ዓይነት ነገር አልተለመደም። ይሄ አሁን ባለፈው አዘጋጆቹን እጅግ አርግ ያመሰግናል። ለምሳሌ ዓለም ፀሀይ ባለባይ ሌሎቹንም ይህን ሀሳብ በማምጣታቸው ራሱ ናፊ ትልቅ ስራ የሰሩ ሰዎች መታወሻ እንዲኖራቸው ማድረጉ ማሰቡ ራሱ በጣም ትልቅ ጅማሬ ነው። ብዙዎቹን አተናቸዋል። ከባድ አስተዋጽኦ ያደረጉ ባለሙያዎች የሉም። አሁን በእርግጥ በዛ እናዝናለን ግን የመጀመሩም ቢሆን በጣም ጥሩ ነው። ወደ ታደስ እንመለስ ግን ታደሰ ወርቁን እንግዲህ እኔ እንዴት እንዳወቅኩት ብናገረው በጣም ደስ ይለኛል። ምክንያቱም የማይለወጥ ባህሪ ያለው ትሁት ሰው እንደሱ አይቼ ስለማላት ከመጀመሪያው እኔ ሀገር ፍቅር ቲያትር እንደገባው አካባቢ ነው። ሀገር ፍቅር ነው ምሰራው እሱ ብሔራዊ ትያትር እና በጊዜው አሁንም ማላስታውሰው ትልቅ ዝግጅት ያዘጋጅ ነበር። እሱ እዛ ብሔራዊ ቲያትር እና እኔ ከሀገር ፍቅር ለዛ እንድሰራ ትፈለጋለህ እና ብሔራዊ ቴያትር ሄደህ ታደሰ ወርቁ የሚባል ሰው አለ፣ እሱን አግኝተህ እንደ እንትን እንድትላሉኝ። እሺ ብዬ ሄድኩኝ ወደ ብሔራዊ ቴያትር እ ታደሰ ወርቁ እንግዲህ ከዛ በፊት በፍጹም አጨውም አላቅም ምን አይነት ሰው እንደሆነም ምን እንደሚሰራም አላቅም። እና አሁን ሄድኩኝ እዛ። ሲሄድ በአጋጣሚ የማውቀው አንድ አንዋር ሻ አይነት የሚባል ሰው ነበር። እሱን አገኘሁት። ባክ እንደዚህ አደሰን ነው እንግዲህ። ብዙ ሰው ኤክስፔክት የሚያደረግ ምንድን ነው አዲስ ሰው ሲገናኝ ይመጣል ኤልያስ እባላለሁ ስለው እሱም ታደሰ እባላለሁ ይለኛል የሚል ነው አስተሳሰቤ። ግን መደበኛ የትውውቅ ሂደት ነው የጠበቅከው እንደዛ ነው። ምን ሆነ ግን እሱ መጣና ኤልያስ ናል ማለት እንደምን ነው ብሎ ልክ ክፍ ነው ያደረገኝ። ድሮ የሚያውቀው በጣም ዘመድ አይነት ደነገጥኩና፣ አዎ ታደሰን አ ተያይዘን እና ሻይ ልጋብዝ ምናምን አለኝና የሻይ ቤት አላቸው እዛ ይዘኝ ደግሞ አሁን ትንንሽ ወሬ ካወራም በኋላ ስለ ስራው ገባ። ስራው እንደዚህ ነው። እኔ ግን በተመስጦ ነበር የማየው። ስለ ስራው የሚያወራውን ብዙም አላሰብኩበትም ነው፣ የእሱን ባህሪ ነበር አወራሩን፣ ፈገግታውን፣ ፊቱ ላይ የሚነበረው የርኅራኄ የሰው አክብሮት፣ በቃ በአጠቃላይ ይጥሩ ኢትዮጵያዊ ብለን የምናስበው ኢማጅን የምናደርገው ነገር በሙሉ እሱ ውስጥ አለን። በጣም እየተገረምኩኝ ያንን ስራ እንግዲህ ባጭሩ ያው ቀጠልን፣ ሰራን፣ ጨረስን። ኤብሪዴ ባገኘ ቁጥም በቃ አንድ አይነት ሰው ነው። ያቺ ባህሪ ናት። እስካሁን እንደው እስካለሁበት እስከ ዛሬዋ ቀን ድረስ ባገኘ ታደሰን ሁሌም ጭራሽ የማይቀየር ትሁት የሆነ ሰው እንደሱ አይቼ አላውቅም። በስራ ከዛ በኋላ በጣም ብዙ ትልልቅ ስራዎች ለምሳሌ አስረኛዋ ብሎት ባህል የሚባል ነበር። ምናልባት ታውቀው እንደሆነ አላውቅም። በጣም በትልቅ ወጪ ወጥቶበት ወደ መቶ ሀያ ሙዚቀኞች የነበሩበት ስራ ነበር። እዛ ላይ ሁሉ እሱ ነበረ ዳንሱ የሚያዘጋጀው። እኔ ደግሞ በወቅቱ የባህል ክፍል፣ በነገራችን ላይ እኔ የሀገር ቲያትር የባህል ሙዚቃ ክፍል ኃላፊ ነበርኩ። በህዝብ ለህዝብ ላይም ደግሞ የሙዚቃ ክፍሉ ኃላፊና በቅንብሩም ከሙላቱ አስታጥቄ ጋር ሆነን ለታችነት ሙዚቃውን ያዘጋጀ ነው። አሁን እዛ አስረኛው ባህል ላይ ያንን በጣም ትልልቅ ሙዚቃዎች የሰራኋቸውን እሱ የሰራቸው ዳንሶች አሉ። እጅግ የሚያስገርሙ የሚያስደንቁ አይነት እንቅስቃሴዎች መጨረሻ ላይ ግን በጣም በብዙ እጅግ በጣም እንደ ቤተሰብ ሆነን አብረን የሰራ ነው የህዝብ ለህዝብን ነው። ምክንያቱም እንዳልኩ እኔ ሙዚቃ ክፍሉ ሀላፊ በመሆኔ አብዛኛውን ነገር የሙዚቃውን ጉዳይ ከእንቅስቃሴው ከዳንሱ ጋር የግዴታ በቃ ኤቭሪ ዴይ መነጋገር አለብን ከእሱ ጋር በየቀኑ እና በየደቂቃው በየሰዓቱ መነጋገር አለብን። እና በዛ የተነሳ የታደሰን እውቀት የታደሰን ችሎታ የታደሰን ከመጀመሪያው ያንን ሀሳብ አመንጭቶ እንዴት እንደዚህ እንደሚሆን ሲያብራራው በሚመስጡት ሁኔታ ነበር እና ይው አሁንም ህዝብ ዘንድ ቀርቦ ምን ያህል ተደናቂነት እንዳተረፈ እና ለትውልድ የሚተላለፍ ስራ መሰራቱ ሁሉም ሰው የሚመሰክረው ነው። የዛ ሁሉ ሬስፖንሲብል የሆነ ሰው እንግዲህ ዋናው የታደሰ እርቁ ነው እና የታደሰን ምችም ባጭሩ እኔ ተነግሮ የሚያልቅ አይመስለኝም እና እጅግ የማከብረው የማመሰግነው ታላቅ ሰው ነው። ትውስታህን ጭምር ነው ያስታወስቀን። የመጀመሪያ የተገናኛችሁበትን ጊዜ ህዝብ ለህዝብ የተሰራበትን መንገድ ወደ ኋላ ላይ ገፋ አድርገን እነጋገራለን። የግል ስብህናውን፣ ማንነቱን በየበኩላቸው አንስታቸዋል። ዓለም ፀሐይ ወደ አንቺ ልምጣ። እንዲህ ያለ የክብር ቀን ሲታሰብ የመጀመሪያው አይደለም። ሰዎች ሌሎች ስራዎቻቸውን ይልቁንም በህይወት እያሉ እንዲያወድሱ እንዲያከብሩ በጣይቱ ማዕከል የምታደርጓቸውን ስራዎች አስታውሳለሁ። በርካታ ጊዜ ዘግበናቸዋል። ታማኝም በግልም ከሌሎች የኪነ ጥበብ ባለሙያዎች ከኢትዮጵያ አየር ኃይል ባለሙያዎች ጋር በመሆን በተለያዩ ጊዜያት በዚህ በራዲዮ መጽሔት ባህሉ ላይ የሚሰራውን ስራ ልማድ ባህሉ እንዲደረጅ በሚል ብዙ ጊዜ ዘግበናል እናስታውሳለሁ። ነገር ግን ቀደም ብላችሁ ያነሳችሁትን አይነት ስብዕና ያለው ይህን ሁሉ ስራ ያለው ሰው ዘግይቷል ብለሻል። አለም ፀሐይ እንዲህ አይነት ነገሮችን መሸሹ ወጣ ማለቱን መታየቱን፣ ሌላ ቀርቶ ለመገናኛ ብዙሀን ቅርብ መሆንን እንደማይመር ቀደም ሲልም ተጠቅሷል። ምናልባት ለመዘግየቱ ራሱ ታደሰ አዋጥቶ ሊሆን ይችላል። ምክንያት ይሆን ይሆን? የታደሰ ራሱ ጠባይ። አዎ ከእንደዚህ አይነት የዚህ የሚዲያ ጥያቄ ወይም ደግሞ ከዚህ ከመገናኛ ብዙሀን እንዳልከው ለመጠየቅ አለመስቀድም፣ በአደባባይ ደግሞ ለእይታ መብቃትን አለመስቀድም ልክ እንዳልከው አንዱ የታዴ ድክመት ነው። ድክመት ነው የምልበት ምክንያት አሁን ባለንበት እድሜ እና ሁኔታ ላይ በማይቀት ጊዜ እኔ በጣም ከትምህርት ቤት በወጣሁበት እድሜ ላይ ነው እንግዲህ ታዴን ትያትር ቤት ብሔራዊ ትያትር የማውቀው አብሮኝ መድረክ ላይ በትወና ስራ ሰርቻ አይቻለሁ። ሲያዘጋጅ ፍልሚያ ላይ እንደውም እኔ ነበርኩ መጀመሪያ የምጫወተው በኋላ ላይ ንዬ የሚስወጣ ተሰጥቶ ነው እነዛን በአዘጋጅነቱም በብዙ ዋዜ እድሜው ላይ ነው ያልደረስኩት ሲወዛወዛ ወዛ ላይ የውት ሲያሰለጥን የደረስኩት እና እነዚህ የተለያዩ የሙያ ኃላፊነትና ብቃቱን በምመለከትበት ሰዓት ቀደም ሲል ካሉት ትንሽ ነገር ማከል የምፈልገው ታዴ ለምሳሌ በውዝዋዜ ዓለም ውስጥ በየትኛውም ዓለም ላይ አንድ አሰልጣኝ ተወዛዋዦቹ ሊሰሩ የሚገባቸውን የጥበብ ድርሻ ነው እንጂ ሌላ ኃላፊነትን መሸፈን ግዴታ የለበትም። አሁን ቀደም ሲል ልክ እንደተነገረው ከመድረክ ሲነሪ ከመድረክ የጀርባ ገጽታ ጀምሮ በአልባሳት፣ በቁሳቁስ፣ በወግቃ ላይ ስራውን የሚሰራው እሱ ነው። ይህ በኢትዮጵያ ነው እንጂ እያንዳንዱ የጥበብ ሙያ ክፍል ክፍል ኖሮት የየራሱ የሙያ ባለቤት አለው። የመድረክ ሲነሪስት ምን እንደሚፈልግ ይናገር ይሆናል እንጂ አዘጋጁ ሊሰራም አይገባም። ይሄ ደግሞ ህዝብ ለህዝብ ላይ አይደለም የተጀመረው። እኛ ደማችንን ስንሰራ ደማችን ውስጥ እዛ ልጠቅሰውም እንደሞከርኩት ከሁሉም ቲያትር ቤት ተመርጠው የመጡ ከመቶ በላይ ናቸው። ባልሳሳት መቶ አስራ አምስት አርቲስቶች ናቸው የተሳተፉት። ቷኒያንም ተወዛዋዦችም ነበሩበት። እነዛ ተዋንያንና ተወዛዋዦች በወቅቱ የነበረውን የኢትዮጵያን ጦርነትም ኢትዮጵያንም እንቅስቃሴ በሚመለከት ይሰራ ስለነበር በቀን እስከ አስራ አምስት ሰዓት መስራቱ ብቻ ሳይሆን ተወዛዋዡና ተዋንያኑ መድረክ ላይ የሰራዊቱን ባህሪ እንዲያመጡ ስለሚያስገድዳቸው ክንዳቸውና እግራቸው እየደማ መድረኩ በደም እየታጠበ ነበረ። ተዋንያኑ የሚሰራው በፍጹም የማረሳው ትዝታዬ ነው በደማችን ላይ ያንን ነገር በሚሰራበት ሰዓት በተመሳሳይ የመድረኩን ሲነሪ በፋብሪካው ስራ ላይ በእርሻው ስራ ላይ በሌሎቹ ላይ የነበሩትን አዞ ብቻ ሳይሆን ከመድረክ ገጽታ ሰራተኞቹ ጋር አምሽቶ ፏየ ላይ ቁጭ ብሎ ነው የሚሰራው። ይሄ ነው ልዩ የሚያደርገው። እሱን እንደ ሌሎቹ ይሄን ስሩልኝ ወይም ይሄንን ንድፍ አቅርቡልኝ ብሎ አይተወውም ማለት ነው። የህዝብ ለህዝብንም እንደተባለው ከከተማ ውጭ ወጥቶ ምንድን ነው ወግቃው? ምንድን ነው አልባሳቱ? ምንድን ምንድን ነው የገጽታው? የሀገሪቷ ገጽታ በሚል ሰርቶ አሳይቶ አስለቅሞ አምጥቶ ነው የሰራው። ከዛ በተረፈ ያልተለመደ አዲስ ባህል የጀመረው ታዴ ምንድን ነው? ቲያትር በቲያትርነቱ ነው። በብሔራዊ ቲያትር ቤትም ሆነ በሌሎች ቲያትር ቤቶች ሲሰራ የኖረው እሱ ለመጀመሪያ ጊዜ በአምታታው በከተማ ላይ ተወዛዋዦች በሙዚቃ እንዲደንሱ አረገ እና ይሄ የትሪው ዳንስ ተብሎ ደነቅም የሚነሳው የሚነገርለት ስራ በቲያትር ውስጥ ተወዛዋዦችን በመክተት ሙዚቃና ዳንስን አሰባጥሮ በመስራት የመጀመሪያውን ቦታ የሚያስይዘው እሱ ነው። አልተለመደም። ያልተለመደ ነገር ነበር። አርቲስቱ የሚይዛቸውን ቁሳቁሶች ለምሳሌ ሰፌድ ይዘው መስራት ለቲያትር ቤቱ አዲስ አልነበረም። የታዴን ግን አዲስ የሚያደርገው ሰፌዱን ሙዚቃ ውስጥ እንዲታሰር ያደርግ ነበር። አሁን ኤልያስ ልክ እንደሚነግርህ ቁጭ ብሎ አስሬ ከሙዚቀኛው ጋር የሚሰራው ደማችንም ላይ ከነ ማኒ ጋር፣ ከጋሽ ተፈራ ቡነወልድ፣ ከነ ሙላቱ ጋር የሚሰራው እያንዳንዱ አርቲስት የሚሰራት ወይም የሚይዛት እቃ ሙዚቃ ውስጥ መታሰር ነበረበት እና ያንን የተለየ ለሚይዟቸውም እቃዎችና ለአልባሳቶቻቸውም ሙዚቃን የመፍጠር አሁን የሶማሊኛ ዳንስ ላይ በቀሚሳቸው የሚደብቋቸውን አርቲስቶች በሙዚቃ የማሰር ባህሪ ማለት ነው። አልባሳቱንም ቁሳቁሱንም እዛ ውስጥ ይከብታል እንጂ የተወዛዋዦቹን የእግር ጨዋታ ብቻ አይደለም። ሌላው እኔ ስገባ የነበረው የውዝዋዜ ባህሪ በቁጥር ነበር የሚሰሩት ተወዛዋዦች፣ አንድ ሁለት ሶስት አራት፣ አንድ ሁለት ሶስት አራት እየተባለ ውዝዋዜ በዛ መልክ ነበር የሚሰራው። ታዲያን ሲቀይር እያንዳንዷ የውዝዋዜ እግርና እጅ በሙዚቃዋ ነው እንጂ የምትቀይረው በቁጥር አይደለም የሚገቡትና አክብዶባቸዋል። አዲስ ስራ ነው የጀመረባቸው። እነዛን ደግሞ እንዲወጡ የማድረግ አድካሚ ቢሆን አርቲስቶቹ ካረኩት በኋላ ደግሞ የሚረኩት እርካታ ልክ አሁን ሲመሰክሩ እንደምንሰማው ማለት ነው። በፍጹም እስካሁን ከተሰሩት ጋር ወጣ ይላል። የጦርነቱን ካነሳ እኔ እሱን ደግሞ በሚመለከት በሀገራችን በነበረው የአብዮት እንቅስቃሴ ውስጥ የሀገር መሪዎች ጋር የሚቀርቡ ስራዎችን ታዴ እንዲሰራ ይመረጥ ነበር። ግን አንድም ቀን በር ላይ ቆሞ መሪዎቹን ተቀብሎ እንደሰራው እንዳዘጋጁ ሳይጨበጥ ስለሚኖር ምን ችግረኝ እኔ ዋናው ስራው ነው ብሎ ከመድረክ ጀርባ ስለሚቆይ ያ ጥሩነቱ ደግሞ አሁን ዛሬ ጥሩ ነው ጥሩ ነው እንበለው እንጂ ክሬዲቱን ወይም ደግሞ የስራውን ድርሻ እስከ መነጠቅ ያደረሰውም ይሄ ባህሪው ይመስለኛል። እና ያው አይናገርም ምንም አይልም ከሚል ነው ይሄ ሁሉ ድፍረት የፈሰሰው አገሩ ላይ ሁሉ ስራውን ተወስዶበት እሱም ስም ሳይኖረው የቀረው ወይም የተዘረፈው በፈቃደኝነትም እሱ ባረጋቸውን ድክመቶች ናቸው ለማለት ፈልጌ ነው። መልካም ለስራ የሚሰጠውን ክብር ራሱን ችለን ወደ ኋላ ገፋ አድርገን እንድንመለከት እፈልጋለሁ። በትልቁም ለሌሎች በሚሆን መልኩ ታያላችሁ። ወደ ቀድሞ የሙያ ቤታችሁ ዓለም ፀሐይ የብሔራዊ ቲያትር አስገብኝ ልልሽ ነበረ ቀድመሽ ዓለም ፀሐይ ና ታማኝ ቤታችሁ ነው። ና ታማኝ በመድረኩ በዚህ የክብር ቀን ከሰላሳ ዓመታት በፊት የሰራችው የሙዚቃ ቪዲዮ በሌለበት ከኢትዮጵያ ቴሌቪዥን ጋር የሚሰሩ በሙዚቃ ቪዲዮ መልክ የተሰሩ የሙዚቃ ስራዎችን በዛን አይነት ስራ ውስጥም ተመልክተናል። በቀደመ ዝግጅታችን ለቅምሻ ያሰማ ነው አራት የትዝታ ድምፃውያን እጅግ በተለየ ግሩም ቅንብር እንዴት እንደሚጫወቱ አሳይተህን ነበር። እስኪ ብሔራዊ ቲያትር ውስጥ ችሎታውን አጉልተው የሚያሳዩ መታወቂያ ያለባቸው የምትላቸውን እናንሳና፣ የግል ገጠመኝህንም አጋርተሃል። ለመድረኩ ታዳሚዎች ለየት የሚል አጋጣሚ ነው፣ እሱንም ታካፍልን አለ። ምናልባትም በስራ ላይ ያለውን የስብእና የማንነቱን የሚያመላክት ይመስለኛል። በቅድሚያ ግን ስራዎቹን ታማኝ አመሰግናለሁ። አሉላ፣ አሁን ስለ ታደሰ እኔ ታደሰ ብየው አላቅም። ታዴ ነው፣ አብዛኛው ሰው ታዴ ነው የሚለው ይሄን ደግሞ በምንም ግፊት ሳይሆን ሁሉም ሰው በራሱ ከውስጥ በሚመጣ ስሜት ያገኘው ስም ነው። ፍጹም ጥሩ ሰው ነው። ፍጹም ጥሩ ሰው ተብሎ በእኔ መለኪያ ሰው ጥራ ብባል የመጀመሪያው ታደሰ ነው የሚሆነው እና የዛኑ ያህል የጥሩነቱን ያህል የመድረክ ባህሪው ደግሞ ሙሉ በሙሉ የተለየ ነው። በጣም አልቃሻ ነው። በጣም ርህሩህ ነው። በጣም ሰው መርዳት ይወዳል። ከራሱ በላይ ለሰው ያስባል። በጣም ትውትውት ሰው ልክ በተመሳሳይ መድረክ ላይ ይሄ ሁሉ አይኖርም። ስራው ላይ ዲሲፕሊን ነው። ማንም ይሁን ማንም በስራ ህግጋት ውስጥ ለማንም ምረት የለው። የስራ ክቡርነት፣ በተለይ ጥበቡን የማስከበር ስሜቱን በቃላት መግለጽ ይቸግራል። ከዚሁ ጋር አብሬ የማነሳው ምንድን ነው ከዚህ ጋር አያይዤ አለ ታማኝ። አያይዞ ሊያነሣ የፈለገው ምን ይሆን? ሌላም አነጋጋሪ ርዕሰ ጉዳይ ተነሥቷል። ልዩ የሚል የአድናቆት መጠሪያ የተሸለሙ ከጊዜያቸው የቀደሙ ሥራዎች የሠራ ሰው እነኝህን ሥራዎች የሠራሁት እኔ ነኝ በማይልበት ባለቤት የሚሆኑ ይመጣሉ ይሉናል። አራቱ ከያንያን በድንቅ ሥራዎቹና በተወዳጅ ምግባሩ ስለሚያወድሱትና የክብር ቀን የሰየሙለት የሙያ አጋራቸው መራሄ ጥበብ ታደሰ ወርቁ ሲናገሩ ለብዙዎች ትምህርት የሚሆን ቁም ነገር ያዘለውጋቸውን ታዲያ በቀጠሮ ልናሳድር ነው። ፍቃደኛ ከሆኑም በውይይቱ ስማቸው የተጠራ ሌሎችንም ጋብዘን እናወያያለን። ለአሁኑ ግን የኪነ ጥበብ ባለሙያ እንግዶቼን ዓለም ፀሐይ ወዳጆን፣ ታማኝ በየነን፣ ዓለማየሁ ገብረ ኤልያስ አረጋን ለጊዜያቸው፣ አመሰግናለሁ እግዜር ይስጥልኝ። ረቃ የታዳጊዋ ድምፃዊት ሀና ግርማ አዲስ ዜማ ነው። ሀና ግርማ እናመሰግናለን። አድማጮች አሁን ለዛሬ እሁድ ታህሳስ አምስት የራዲዮ መጽሔት ፕሮግራማችን የተመደበው ክፍለ ጊዜ በመገባደዱ ቀደም ብለን በመግቢያችን ያስተዋወቅነውን ጨምሮ ለምሽቱ የያዝናቸውን ቀሪ ዝግጅቶች ለሌላ ጊዜ ለማስተላለፍ ተገደናል። በቀሩን ጥቂት ደቂቃዎች ታዲያ ቃል በገባ ነው መሠረት ከደረሱን በርካታ ኢሜይል ምልክቶቻችሁ ጥቂቱን መልሰን እናሰማችሁ። ግጭቶችንና ብጥብጥን የሚመለከት ዜና እንዴት እንደሚዘገብ ሁለት የጋዜጠኝነት ሙያ መምህራን ከአዲስ አበባና ካላችሁበት ከአሜሪካ ባልደረባህን ትዝታ በላቸውን ጨምረህ በጋዜጠኞች የጠረጴዛ ዙሪያ ውይይታችሁ ያሰናዳኸው ዝግጅት በጣም ግሩም ነው ያሉን የአይን ዓለም ቃሲም የተባሉ አድማጫችን ናቸው፣ ከአዲስ አበባ። እውነት ለራሱ ሲባል አይዘገብም ሲሉ ጋዜጠኛ እንዴት ባለ ኃላፊነት መዘገብ እንዳለበት አንደኛው ተወያይህ ዶክተር ተሻገር ስለ ሙያ ግዴታና ኃላፊነት የተናገሩት ከውስጤ ቀርቷል። ሕዝብን ለክፉ ፈተና የሚዳርግ ኃላፊነት የጎደለው ከንቱ ሥራ የሚሰሩ አጥፊዎች ላሏቸው ብቻ ሳይሆን ይቀጥላሉ የአይን ዓለም። እነርሱ መማር ስለመቻላቸው እርግጠኛ አይደለሁም። ሳያውቁ ለሚያጠፉት ግን የሙያውን ክህሎትና የሚጠይቀውን ኃላፊነት ያዘለ ሥነ ምግባር በቅጡ እንዲረዱ ዕድል የሚሰጥ ነውና እባካችሁ ቀጥሉበት፣ ሌሎችንም ሚዲያዎች ታስተምራላችሁ። በሌላ ፕሮግራምህ ከዚያ መልካም ሰው አቶ አንዱ ዓለም አራጌ ጋር ያደረግከውን የቪዲዮ ምልልስ በእጅግ ወድጀዋለሁ። ሁለተኛውን ክፍል ቃለምልሳችሁን ግን ለመስማት በጉጉት እየጠበቅኩ ነው ሲሉ አስተያየታቸውን ቋጭተዋል። አድማጫችን የዐይን ዓለም ቃሲም እናመሰግናለን። ካሳሁን ይበልጣል የተባሉ ቋሚ አድማጫችን ከዋሽንግተን ዲሲ አካባቢ አብይ ሲሉ የጠቅላይ ሚኒስትር አብይን የሰላም ኖቤል ሽልማት ተንተርሶ በዚህ ሳምንት አጋማሽ የጻፉት ግጥም ደርሶናል። እናመሰግናለን። ለየት ያለው የስኬት ታሪካቸው ከፍ ያለ እውቅና ካጎናጸፋቸውና እዚህ ዋሽንግተን ዲሲ ውስጥ ዝና የገነነ ከመጣው የፈጣን ምግብ ባለቤት የሆኑ ሶስት የቤተሰብ አባላት ጋር ያደረግነውን ቃለ ምልልስ ሌሎችን የሚያነቃቃ በሚል የጻፉልን ደግሞ ሙልጌታ አብረሃ የተባሉ አድማጫችን ናቸው። የደረሰበትንም ተከታትላችሁ አሰሙን ብለዋል። እሳቸውንም እናመሰግናለን። አድማጮች ለምሽቱ ባቀረብናቸውም ሆነ ለፕሮግራማችን ተስማሚ ባላችኋቸው ርዕሰ ጉዳዮች ዙሪያ እንደ ቀደሙት አድማጮቻችን ሁሉ እንደ ቀለላችሁ በመጻፍም ሆነ በመደወል ትሳተፉ ዘንድ እያስታወስኩ፣ የዛሬውን ግን በዚሁ ልንቋጭ ነው። አሁን የቀረን አዎን፣ ለደህናደሩ ስንብት ከማጠቃለያው ዜና ንባብ በኋላ እመለሳለሁ። የማጠቃለያ ዜና አላሰማችሁ። መረጃዎችን በቀጥታ ለማግኘት ወደሚያስችላት የገለጸችውን የመጀመሪያ ሳተላይቷን ኢትዮጵያ የፊታችን አርብ ማለዳ ወደ ጠፈር ልታመጥቅ ነው። የሊቢያ ምስራቃዊ ክፍል መሪ ናቸው በሚባሉት ጀኔራል ከሊፋ ሀፍታር የሚመሩት ብሔራዊ ጦርነን የሚሉት ኃይሎች በዋና ከተማይቱ ከተማይቱ ትሪፖሊ ላይ የጀመሩትን የመጨረሻ ጥቃት ያሉትን ውጊያ ትናንትናና ዛሬም አጠናክረው ውለዋል። ከሁለቱም ወገኖች ግን እስካሁን የረባ ድል ያስመዘገበ እንደሌለ የጦር ተንታኞች እየተናገሩ ናቸው። በስደት ጉዳዮች ላይ የሚነጋገር የመጀመሪያው ዓለም አቀፍ ጉባኤ ነገ ጄኔቫ ላይ ይከፈታል። ኢትዮጵያ በምክትል ጠቅላይ ሚኒስትሯ ደመቀ መኮንን ትወከላለች። የማጠቃለያው ጊዜ አበቃ። የአሜሪካ ድምጽ ራዲዮ የአማርኛው ቋንቋ አገልግሎት ዘወትር በየዕለቱ ከሚሶስት ሰዓት እስከ አራት ሰዓት በ22፣ በ25 ና በ31 ሜትር ባንዶች እንዲሁም በናይል ሰዓት የሚያሰማውን የአንድ ሰዓት ዝግጅቱን እዚህ ላይ ያበቃ። ነገ ሰኞ ከሚሹ